በአውሮፓ የእንግሊዙን ኦክስፈርድ ዩኒቨርሲቲ ጨምሮ በተለያዩ ዩኒቨርሲቲዎች፣ በአፍሪካ ምዕራብ አፍሪካን ጨምሮ የብዙ አገሮች ዩኒቨርሲቲዎች ውስጥ የሰሩትና እየሰሩ ያሉት፣ በኢትዮጵያም በቅርቡ በአዳማ ዩኒቨርሲቲ በተባባሪ ፕሮፌሰርነት ለአንድ ወር ያህል አገልግለው ወደ ደቡብ አፍሪካ የተመለሱት ፕሮፌሰር ማማው ሙጬ ስለ ኔልሰን ማንዴላና ስለ ኢትዮጵያ ግንኙነት የሚያውቁትን ማምሻውን ለቪኦኤ አጫውተዋል። ሰለሞን አባተ ነው ያነጋገራቸው። ፕሮፌሰር ማሞ ሙጬ፣ ለጊዜው በጣም አመሰግናለሁኝ። በቅድሚያ እንደምናመሹ ጤና ስትልኝ፣ የት ነው ያሉት? አሁን ምን እየሰሩ ነው? አሁን ያለሁት ደቡብ አፍሪካ ነው። ደቡብ አፍሪካ ምርምር ላይ በተማሩ ሰዎች፣ ፕሮፌሰር ለሆኑ ሰዎች መንግስት ይሰጣል። እንዴት አድርጎ ዶክተራል ተማሪዎች ማፍራት እና ደግሞ ዶክተር የጨረሱትን እነሱንም እንደዚሁ በምርምር መርዳት፣ እንደዚህ አይነት ነገር በሱ እርዳ ብለውኝ እየረዳሁ ነው ያለሁት እዚህ አውሮፓም ከኦክስፎርድ ዩኒቨርሲቲ ጋር አንድ ቴክኖሎጂ ሴንተር አለ። ቴክኖሎጂ ማኔጅመንት ዲቨሎፕመንት የሚባል ሴንተር አለ። ከእነሱ ጋርም አብሬ እሰራለሁ። ዴንማርክ ሰራ ነበር። አሁን ዴንማርክን ትቼ ኢትዮጵያ የአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ አጃንክ ፕሮፌሰር ብለው ሹማውኛል። አሁን ሄጄም አንድ ወር በጣም ደስ የሚል አስተምሬ የመጣሁ በጣም በጣም ወርቅ የሆነ ጊዜ ያሳለፍኩ ማለት ይችላለሁ። የመንፈስ ደስታ ተሰማኝ እና መቼም ይገርመሃል፣ ፍቅር እንደዛ አይቻላቅም። በጣም ወርቅ ፍቅር እንደ ጅረት ውሃ ነው ያፈሰሱልኝ እና ደግሞ ሲደግፉ ሚን የሰው ባህል ገንዘብ ልስጥ ስል አንዲት ልጅ ንስጥሽ ስንላት እፍር ስትል ኧረ እባክሽ ልስጥሽ ስላት ስትሮጥ እንዴት ደደሳለኝ መሰለህ። አገር በጣም እንዳለ ነው ባህሉ የድሮ ባህል እንዳለ ስንሳይ ደስ አለኝ። በጣም ከሌሎች ከሌሎች ተቋማት ጋር ኢትዮጵያ ውስጥ ምን ግንኙነት አለው? ከአዳማ ዩኒቨርሲቲ ሌላ ሌላ ያሰብኩት ምንድን ነው ብዙ ዩኒቨርሲቲዎች ተቋቁመዋል። ኢትዮጵያ ወደ ሰላሳ ሶስት ደርሰዋል መሰለኝ አሁን፣ እና ወደ አስር ደግሞ የፕራይቬት ዩኒቨርሲቲስ አሉ። ግን ቁጥሩ ሲበዛ ጥራቱ አይበዛም ብዙ ጊዜ እና አሁን ጥራቱን ላይ እንዴት አድርገን የእኛን ልጆች የመርዳት አላማ እንዴት እናድርግ የሚል ሀሳብ አለኝ እና እሱን፣ አሁን ያለኝ ሀሳብ ምንድን ነው፣ የአንድ ትልቅ ስብሰባ አለ፣ ግሎብሊክስ የሚባል የጀመርነው ስለ ኢኖቬሽን እሱን የሚመጣው ኦክቶበር በፈረንጆች ተናገርኩ ሀያ ሰባት እና እስከ ሰላሳ አንድ በሚመጣው አመት ስብሰባ ይደረጋል። አዲስ አበባ ዩኒቨርሲቲና አዳማ ተባብረው ነው የሚያደርጉትና በጥቅምት ሁለት ሺ ሰባት ማለት ነው። ጥቅምት ሁለት ሺ ሰባት ግን በፈረንጆች ሀያ ሰባት እስከ ሰላሳ አንድ እንግዲህ በእኛ ወደ አስራ ሰባት አካባቢ ጥቅምት አስራ ሰባት እንደዛ ነው ማለት ነው በእኛ። አሁን ልክ ነህ። እንደዛ እና በሱ ቀን ትልቅ እንግዲህ እናደረጋለን። እሱን ካረግ ነው አላማችን ምንድን ነው? ዩኒቨርሲቲዎቹ በደንብ እንዲገናኙ እና እንዲተባበሩ ማድረግ ነው። አሁን በቅርቡ ደግሞ ለንደን ውስጥ አንድ ኔስ ግሎባል የሚል ነገር እኔ የጀመርኩት ነገር ነበር። በሱ ሰዎች አስመጣን አንድ አምስት ሰዎች ከኢትዮጵያ መጡ እና አራቱ ከዩኒቨርሲቲዎች ነው የመጡት አንዱ ከአካደሚ ኦፍ ሳይንስ፣ አንዱ ከጅማ ዩኒቨርሲቲ፣ አንዱ ከጎንደር ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ቫይስ ፕሬዚዳንቶቹ ነበር የመጡት እና በጣም ደስ ይል ነበር። ለንደን ትልቅ ስብሰባ አደረግን እና ከዛ ስለ ዩኒቨርሲቲዎችም ተማርን። ብዙ እውቀቱ ጥሩ ነበር። በተለይ ከጎንደር ከአዲስ አበባ እና ከ ከጅማ በጣም ወርቅ የሆነ እንትን ነገሩን ማለት ምን አይነት ልምዳቸውን ማለት ለማድረግ በጣም ደስ ይላሉ። እንደት አስተማሩን፣ ይገርማል። እና በጣም ነው እኔ ደስ ያለኝ። ግን ብዙ ሰው ቢሰማው ኖሮ ጥሩ ነበረ። ጥሩ ጥሩ ነገሮች ይሰራሉ። ይሄ ፖለቲካ ምናምን ነገር የለውም። ዝም ብሎ ሰውን የራሳችን ሰው እንዴት አድርገን ጠንካራ ለማድረግ የሚያደረጉትን ነበር የነገሩት። ለመሆኑ አሁን ያሉት ከየትኛው የትምህርት ወይም ከየትኛው የምርምር ተቋም ጋር ተያይዘው ነው? ደቡብ አፍሪካ ውስጥ። ደቡብ አፍሪካ ምን አለ መሰለ ሳይንስ ቴክኖሎጂ ኢኖቬሽን ለአፍሪካ እድገት የሚል የምርምር አካባቢ ነው። እዛ ውስጥ ነው የምሰራው። ጓደኛዎች አሉኝ፣ እዚህ የአፍሪካ ብዙ ጓደኞች አሉ። እና የሚሉት ምንድን ነው፣ ንክሩማ ሲሞት እድሉን ስላላገኘን ዓፄ ኃይለ ሥላሴ ሲሞት እድሉን ስላላገኘን አሁን ማንዴላ ሲሞቱ አትሊስት ዝም ማለት የለብንም የሚል አለ። ሰው ብዙ ሰው እና እንሄድም፣ አስራ አምስት ቀን ነው ዲሴምበር ቀብራቸው። እዛም እንሄድ የሚሉ ሰዎች ያሉ፣ ለቀብር ማለት ነው። ለቀብርም ይባላል። አሁን ያሉበት ቦታ እኔ ፕሪቶሪያ ነው፣ ግን ሩቅ ነው አገሩ ኢስተርን ኬፕ። ኢትዮጵያንዝም የተፈጠረው በዛ አካባቢ ነው ማለት ይሄ ኢትዮጵያንዝም ፊሎዞፊ የፈጠሩት በጣም እንትን ማንዴላ፣ በጣም ይሰማቸዋል፣ ኢትዮጵያ ላይ በጣም ጠንከር ያለ ስሜት አላቸው። እስቲ እሱን ይንገሩኝ። ምን ማለት ነው እሱ? ምንድን ነው መሰለህ፣ በጣም ትልቁ ነገር የኢትዮጵያንዝም ፍልስፍና አሜሪካ ተፈጥሮ ወደ አፍሪካ መጣ። አፍሪካ ሲመጣ ኃይለኛ የሆነ ጥንካሬና ኃይለኛ የሆነ አስተዋጽኦ እና ታላቅ የመንፈስ ሀብት የሰጠ ሳውዝ አፍሪካ ውስጥ ነው። ከዚህ አስተሳሰብ ጋር እነ ኔልሰን ማንዴላ የነበራቸው ግንኙነት ምንድን ነው? በጣም ትልቁ ምንድን ነው መሰለ ይሄ ኢትዮጵያኒዝም የሚባለው ፍልስፍና ምንድን ነው የተፈጠረው ኢትዮጵያ የራስ መተማመን፣ የራስ ነጻነት መኖር የውጭ ሀገር ሀይል መቶ ሊገዛ ሲል መቋቋም፣ ይሄን የሚለውን ተረጎሙት እና እንደ ፍልስፍና አድርገው ወሰዱት እና መተማመኝ ያደረጉት መተማመኛ ያደረጉት ምንድን ነው? ለነጻነት አረጉት። ለመጀመሪያ ምልክት ሆነ ማለት ነው። የኢትዮጵያ ነጻነት ምልክት ሆነ ማለት ነው። እንደ ትልቅ ሲምቦል አረጉት እና መጀመሪያ በቤተ ክርስቲያን በኩል አደረጉት። ቤተ ክርስቲያን ነበር ትልቁ ችግር የነበረባቸው። ከዛ ከቤተ ክርስቲያን የነበሩት ሰዎች ናቸው ወደ ፖለቲካ የቀየሩት። ከዛ ኔልሰን ማንዴላ እንቅስቃሴያችን በሙሉ ይላል ኤኤንሲ የሚባለው የአፍሪካ ናሽናል ኮንግረስ የተፈጠረው በኢትዮጵያኒዝም እንቅስቃሴ ነው። በኢትዮጵያኒዝም ነው መሰረቱ ትሬስ የምናደርገው የእኛን የነጻነት እንቅስቃሴ በኢትዮጵያኒዝም ነው ይላል። በኢትዮጵያኒዝም ፍልስፍና ነው፣ በኢትዮጵያኒዝም እንቅስቃሴ ነው እና ሞተዋል ሰዎች ተጫዋቾቹ በጣም ፈርተው ነበር። በዚህ በኢትዮጵያ ፕሮፓጋንዳ እያሉ እና በጣም ጨንቋቸው ስለነበረ ይሄ ነው። አሁን አስራ አንድ ቀን በፊት ትልቅ ስብሰባ ተደርጎ ነበረ። እዚህ ናሽናል ሳሚት ፎር ደህ ኮሜሞሬሽን ኦፍ ደህ ኢትዮጵያን ሙቭመንት ብለው መጀመሪያው ቤተ ክርስቲያኑ የቋቋመው የኢትዮጵያዊ ንቅናቄ ማስታወሻ ብሔራዊ መታሰቢያ ማለት ነው። አዎ ሳሚት፣ አዎ ብሄራዊ ጉባኤ ማለት ነው። እዛ ላይ እኔንም ጋብዘውኝ ንግግር አድርገህ ብለውኝ ከዛ እነሱም ራሳቸው የራሳቸው ሰው የኤኤንሲ ቺፍ ዊፕ የነበረው ሰውዬ እሱ ራሱ ስለ ኢትዮጵያን ሙመንት ኦሪጅን እሱም ተናገረ፣ ይህን ሁሉ ተናገረ። እና ሰፊ የሆነ በጣም ሀይለኛ የሆነ እንቅስቃሴ እንደነበረ። በተለይ እስቲ በቅርብ ጊዜ ወዳለ የፖለቲካ ሁኔታ እንምጣ። ምናልባት ዘርዘር ያለውን የበፊቱን ታሪክ በተለያየ አጋጣሚ ወደፊት እናነሳዋለን። እና ከደርግ ስርዓት መውደቅ ጋር ተያይዞ የኢትዮጵያና የኤርትራ ጉዳይ ተነስቶ ነበረ። የኢትዮጵያ አንድነትና መለያየት ከኤርትራ ጋር ጉዳይ ተነስቶ ነበር። እና በዛ ውስጥ ማንዴ ሌላ ቦታ ነበራቸው የሚባል ታሪክ አለ። እርስዎ በቅርብ ያውቃሉ ይሄንን። እንግዲህ የማውቀው ምንድን ነው፣ ምንም ምንበለው ምንም ምንበለው ማንዴላ አፍሪካዊ ናቸው። አሁን ደቡብ አፍሪካም ቢሉ ብዙ ጊዜ ሲናገሩ ስለ አፍሪካ ነው የሚናገሩት። እና ኢትዮጵያ ደግሞ እንደ አገራቸው እንደ ራሳቸው አይደንቲቲ እኔነቴን የሚገልጽ ራሴን የሚገልጽ ነው ብለው ተናግረዋል ኢትዮጵያን እና እንግዲህ ኢትዮጵያ ስትጎዳ እና ስትሰበር ደስ ሌላቸው አይችልም። እና እኔ የሰማሁት ምንድን ነው ይሄ ነገር እንዳይሆን ሞክረዋል በጣም በተቻለ መጠን በዛ ጊዜ ኢትዮጵያ የሰበሯትን ኃይሎች በኤርትራ በኩል የነበሩትንም በዚህ በህወሓት በኩል የነበሩትንም አነጋግረዋል። ነው የሰበሯትን ሲሉ ከኢትዮጵያ ኔ አገር መስበር ማለት ነው። ምን ምን ብለህ ነው የምትተረጉመው? እኔ የማየው ኢትዮጵያን ኢትዮጵያና ኤርትራ አንድ አገር ነው ነው የምለው። እንዲያውም ኢትዮጵያ የምንለው ይሄ ታሪክ የመጣው በሰሜን በኩል ከመጣ ከተባለ ኤርትራ ትልቅ ኤርትራ የምንለው አገር ያው አንድ ነው። አንድ ህዝብ ነው። አንድ አገር ነው። አንድ እንዲያውም መንገድ ፈልጎ አሁንም አንድ ቢሆኑ ጥሩ ነው ባይ ነኝ። ምን ማለት ነው? ለምሳሌ ሀያ ሁለት አመት አሰብን አለመጠቀም ምን ማለት ነው? ምንድን ነው ይሄ? ለምሳሌ ኤርትራን አልጠቀመ፣ ኢትዮጵያን አልጠቀመ እና እኔ የምለው ምንድን ነው ትርጉም የሌለው ነገር ነው። አብሮ አንድ ዘዴ መፈለግ ይቻላል። አብሮ ሰው የሰው ሁሉ መብት በደም የሚጠበቅበት አብሮ መኖርና አብሮ መተዳደር ይቻላል። እና አብሮ መሆኑ ጥንካሬ ይሰጣል። እና ማዲባ ሞክረው ነበር ነው ለማነጋገር እና ቢቻል አንድነት ከማፍረስ መገንባት ይሻላል ብለው ሞክረው ነበር ነው። ኢትዮጵያና ኤርትራ አንድ ሀገር ሆኖ እንዲቀጥሉ ማለት ሆኖ አዎ፣ እንደሱ ሞክረው ነበር ነው። ሁለቱንም የነበሩትን ያን ጊዜ አቶ መለስንም አቶ የኤርትራው ፕሬዚደንት ኢሳያስን ማለት እሳቸውንም፣ ሁለቱንም አነጋግረዋል ነው። አቶ መለስ ሊናገሩ አይችሉም፣ አቶ ኢሳያስ ግን መናገር ይችላል አለ አይደል እና መናገር ይችላል እና እንደዛ ነው የሰማሁት ነው። ለ ትልቁ ሌላው ግን በባድሜ ጦርነት ላይ ነው ወደዛ ልመጣ ነበረ ነው። እሺ ይቀጥሉልኝ። ምን ያህል ያውቃል ያውቃሉ ይህንን። እሱ ትልቁ እንትን ምንድን ነው የኤርትራ መንግስት ያን ጊዜ ደቡብ አፍሪካን የዛን ጊዜ የነበረውን የውጭ ጉዳይ ሚኒስቴር ጠየቁ ነው የሚባለው፣ በተለይ ይሄ ሮይኮፍ ሚሊተሪ ማጥቂያ ወይም አታክ ሄሊኮፕተሮች በጣም አደገኛ ናቸው ይባላል። ይሄ አሜሪካ ለምሳሌ አፓሼ የሚባል ሄሊኮፕተር አለ። እሱን አይነት ከሱ ይበልጣል ነው የሚባለው እዚህ እና ይህን ሄሊኮፕተሮቹን የፈጠሩት እስራኤሎች ናቸው። እና ያን ሄሊኮፕተር ሻቢያዎች ገዝተው ከሳውት አፍሪካ ጠይቀው የኢትዮጵያን ጦር ለመምታት ነው ይፈልጋሉ። እና ያን ጊዜ ይህን ሲሰሙ ማንዴላ በፍጹም አሉ በፍጹም እንዴት ሁለት ወንድማማች ሰዎች እንዲዳሙ ደም ውስጥ እንዲገቡ እንዲጋደሉ የእኛ ሄሊኮፕተር ይሄን አይነት ሮይኮፍ ሚሊተሪ ማጥቂያ ሄሊኮፕተር እንዴት ይላካል አይሆንም እኔ እያለሁ ይሄ ነገር ሊሆን አይችልም ብለው እሳቸው ያን ጊዜ እሳቸው ፕሬዚደንት ነበሩ የደቡብ አፍሪካ ፕሬዚደንት ነበሩ የውጭ ጉዳይ ሚኒስቴሩና ያን ጊዜ ምክትል ፕሬዚደንት የነበሩትን ታቦ ምቤኪን ነገሯቸው እና ሁለቱንም በፍጹም ሚሆን አይደለም አሏቸው እና አስቀሩት። ነው ማለት ሳይሸት ቀረ ነው፣ በጦርነቱ ነው። ጦርነቱማ እንዲህ መሆኑ ራሱ ትክክል እንዳልሆነ ማቆም እንዳለባቸው ይህን ነው እንግዲህ የነበራቸው አቋም፣ እሱ ነው። ምን ሊያደርጉ ይችላሉ? አልሰሟቸውም። ማንዴላ የሚባለው ምንድን ነው፣ በኢትዮጵያ ውስጥ የሆነውን ይሄ ኤትኒክ ሲስተም አይፈልጉትም ነው። ለምሳሌ እኛ ነጭ፣ ህንድ፣ ሁሉ አይነት ህዝብ እያለ የተለያየ ዘሮችን ቢኖሩን አንድ ሀገር ነው ያደረግነው ሳውዝ አፍሪካን። እና እንደ ኢትዮጵያ ያለ ትልቅ ሀገር ምንድ ነው አንድ ለመሆን ምንድን ነው የሚያስቸግረው? ብለው ተናግረዋል ነው ሚባለው። ለመሆኑ ይሄንን ካነሱልኝ አይቀር አሁን ካሉት የኢትዮጵያ መሪዎች ጋር ከገዢው ፓርቲ ጋር ኤን ሲ የሚሆን ማንዴላ በቅርብ በግል ያላቸው ግንኙነት ቅርበት እስከ ምን ድረስ እንደሆነ ያውቃሉ ፕሮፌሰር? እኔ ብዙ አላውቅም እውነት ለመናገር አላውቅም። የሚመስለኝ ምንድን ነው ማንዴላ ብዙ ግንኙነት የላቸውም አልነበራቸውም አቶ መለስ ጋር ይመስለኛል። እነሱ አቦን ቤኬ ከአቶ መለስ ጋር ብዙ ግንኙነት ነበራቸው፣ ግን ማንዴላ አልመሰለኝም። ለምን ይመስሎታል? ይመስለኛል አይ ማንዴላ የሚመስለኝ ምንድን ነው የኢትዮጵያ አመለካከታቸው ማንዴላ እንግዲህ ይኸውልህ ብዙ ጊዜ ማንዴላ ታሪካቸው በጣም የሚገርም ነገር እኮ ነው። መጥተው እዚህ ሲታሰሩ ሽጉጥና የአፄ ኃይለስላሴ ስዕል ነው ኪሳቸው የተገኘው ነው የሚባለው። እንግዲህ እና እሳቸው እንግዲህ የሚያዩት ይሄ ደግሞ አመጣጣቸውም ትራዲሽናሊስት እኮ ናቸው። ባህልም ይሄ የመጡበት ኮዛ እንትንም በንጉስ የንጉሥ እንትን ነው እና አላቸው ይሄ ጠንከር ያለ የአፍሪካዊነት ስሜት፣ ጠንከር ያለ የኢትዮጵያዊነት ስሜት፣ ጠንከር ያለ ደግሞ እንዴት አንድ እንሆን የሚል ነገር አላቸው። እና ይሄ የሚከፋፍል ነገር እነሱ የመጡ እሳቸው የመጡበት ሀገር ይሄ አፓርታይድ መከፋፋይ ነው። እና ፌዴሬሽን ይሁን ሳውት አፍሪካ ሲባል አልሆንም አሉ እኮ። ምን ማለት ነው ፌዴሬሽን? አንድ ነው ሀገር መሆን ያለበት አሉ ግን ሁሉ ቋንቋ መማር መብት መግለጽ ይቻላል፣ አንድ ሆኖም ነው የሚሉት እሳቸው። እና ኃይለኛ ጠንካራ ፍልስፍና ያላቸው ሰው እና ትልቅ ፕሪንስፕል ያላቸው ሰው ናቸው። ማለት ፕሪንስፕላቸው ቀላል አይደለም። የኢትዮጵያ ፍቅራቸው ቀላል አይደለም። እዚህ ያለፈው ጊዜ ፉትቦል ሲደረግ የኢትዮጵያና ሳውት አፍሪካ ሲጫወቱ ምን እሳቸው ያን ጊዜ ሆስፒታል ናቸው እና ምን አሁን ማንን ነው የሚደግፉት? Radio Seven or three Radio tutorials. No? Madiba is the No way, South African. Pan African, South Africa, the democracy, will common. No, I, I dare you. Such a game. ይሄን ጨዋታ ዝም ብለው ኢንጆይ የሚያደርጉ ዝም ብሎ የሚደሰቱ እገሌ አጥቃ አጥቀ ስለሆን ዝም ብሎ ማየት ብቻ ማየቱን ነው የሚፈልጉት። ብሎ እንደ ጨዋታም እንደምንም ብለው እንደሱ አቀረቡት። ምን ማለታቸው ነው? ኢትዮጵያነትም ይሰማቸዋል ይፈል አንዱ ቢሸነፍም ሀዘንሽ ቅጣጣ አይነት ነው የሚሆንባቸው እንደሱ ነው የሚሆንባቸው ብለው ትልቅ ነው የሚያወሩት። አሁን እንደሚያወሩት ማወታቸው ብዙ ጊዜ ነው ያወሩት። ይህን ብዙ ጊዜ እኔ ገርሞኝ እንዲያውም ይህን ስሰማ ገረመኝ። ለመሆኑ ፕሮፌሰር እርስዎ ያው በአፍሪካ ጉዳዮች ላይ በቅርብ ይሠራሉ፣ እና ማንዴላ ለአፍሪካ መሪዎች ምንድን ነው የሚሰጡት ወይም የአፍሪካ መሪዎች ከማንዴላ ምን መቅሰም አለባቸው? አሁን ያሉት ይላሉ። እንደ ምሁር ምን ምክር ይሰጣሉ? ትልቅ ነገር ልንገርህ። ሁለት ነገር ያሉት፣ በጣም ደስ የሚል ነገር። አንደኛው እንደገና እስር ቤት ቢሄድ ደስ ይለኛል ፕሬዚዳንት ከመሆን አሉ። ምን ማለት ነው? እዛ እስር ቤት በነበርኩበት ጊዜ አትሊስት ትንሽ ጊዜ እያገኘሁ ማንበብ እችል ነበር፣ የምፈልገውን ማሰብ እችል ነበር። ይሄ ፕሬዚዳንት ሆኖ ዝም ብሎ መንጠልጠል ነው። በጣም ሁሉ ሰው የመጣ ጊዜን ምናምን ይወስደዋል አሉ። ሌላው ደግሞ ምንድን ነው ያሉት? ሁለት ተርም ነው የሚፈቅደው ሁለት ጊዜ መንግሥቱ ይፈቅዳል። መቀጠል ይችሉ ነበር እና አምስተኛው ዓመቷን ከጨረሱ በኋላ እለቃለሁ ሲሉ፣ ኧረ አትልቀቅ ምናምን መጣ ይሄ ሁሉ ነገር። አይ ማንዴላ ክፉ ነገር ከሚሰራ እስካሁን ድረስ ያደረገው በዚህ ብለው በኋላ ከሚ የሚሰርቡኝ ቶሎ ብዬ በወጣ ይሻላል። የአፍሪካ መሪ ይውልህ ይገባል መሪ ሲሆን ይውልህ፣ መውጣትን አያውቅም። መግባትን ያውቃል፣ መውጣትን አያውቅም። ሲገባ ደግሞ ያጭበረብራል፣ ይበላል፣ ይሰርቃል፣ ያሳዝናል። እና ይሄን ያደረግና በኋላ ይውልህ ሲወጣ ያስሩኛል ስለሚል ልቀጥል ይላል፣ ዘላለም ይቀጥላል። እና አፍሪካን ጎዳው ነው አሚን ብዙ መሪዎች አፍሪካን ይጎዷታል፣ ምክንያቱም መግባት እንጂ መውጣት አያውቁም። እንዲያው ትልቅ አመራር ማለት ይኸውልህ ትልቅ ምሳሌ ማለት አራያነት ማለት ማዲባ ያደረጉት ነው። ምንድን ነው ብትል፣ ገቡ፣ ጥቂት አመት ቆዩ፣ ከዛ ወጡ እና ለሌሎቹ ምሳሌ ሊሆን ይችል ነበር፣ ለሌሎች ሌሎች የአፍሪካ መሪዎች፣ ለራሳቸውም ሀገር፣ ለመጪ የደቡብ አፍሪካ መሪዎች ትውልድም አሁን የተያያዘው የፖለቲካ ባህል እሳቸው ያስቀመጡት ነው። ከዛ በኋላም እስካሁን እስከ ፕሬዚደንት ዙማ ድረስ እያየን ያለ ነው። ታዲያ ዛሬ ይገርመሃል። አሁን ዛሬ እዚህ እኔ ባጠገቤ ነው እዚህ ስኩዌር አለ፣ እዚህ የፕሪቶሪያ ይገርመሃል። ሮበርት ሙጋቢ መጣ ሲባል ደስታ ተሰማዋልሮቤ ሲባል ኦባማ ሲባል ደስታ ተሰማ። ዙማ ሲባል ው አሉ ው አሉ እንትናዋ ዙማ ትንሽ አሁን በዚህ በስርቆወት በምን በብዙ ነገር ሰው በጣም ተናደዋል። ሚን ምንም ይሁን ምንም ይሁን ይኸው ወሬ መወራቱ ለዚህ ትልቅ አገር ጥሩ አይደለም። ይኸውልህ አገርህን እኮ ቤትህ ያፈርሳል እንዲህ አይነት ነገር ሚዲያው በሙሉ ሲያወራው ምናምን ሲል ለሀገሪቷ ጥሩ አይደለም። ፕሬዚዳንት ሆነ ያ ሲያሆነ ከረንሲው ራንዱ ምኑ አፍ እንትን ይሆናል ይህ ነው ኢኮኖሚ አፌክትድ ይሆናል እና እንዲህ አይነት አመራር ጥሩ አይደለም ማለት ንጽህና ያስፈልጋል የሞራል ንጽህና የመንፈስ ንጽህና ያስፈልጋል ለኢትዮጵያ ትልቅነት የነበረው ምንድን መሰለህ የመንፈስ ሀብት ሰጥታለች ለአለም ማለት እንዴት ነው በዚህ በኢትዮጵያ ንዝም ፍልስፍና ሰጥታለች በጣም ትልቅ ፍልስፍና ነው ይሄ ኢትዮጵያ ፍልስፍና እኛ ያገኘ ነው እዚህ በጣም ጥሩ ነው አየህ እና ኢትዮጵያ ድሀ ብትሆን የደህና አገርም ብትሆን በቃ በመንፈስ ሀይለኛ ሀብት ነበራት። ይሄን አይነት ነገር ሆኖ አሁን ይኸውልህ ይሄ መንፈስ ሀብቱ አሁን በእሱም ወደኋላ እየተሸረሸረ ነው። እሱን ነው መተህ እንትን ማለት እሱን ይዘን የመንፈስ ሀብቱን ይዘን ድህነትን ማጥፋት እንችላለን። መሪዎቹ ጋ ከማድረግ በፊት ህዝቡ ሶሳይቲው ኮንፊውዝድ ሆኗል፣ ተምታቶበታል እና ግራ ተጋብቷል። ምልህ የተለያየ ነገር መጥቷል እና እሱን መቀየር አለብን። እና በታላቅ ፍልስፍና ቅድም ያልኩ በመንፈሳዊ ሀብቱ ጥሩ ነገሮች፣ ኢትዮጵያን የሚያሳድጉ ነገሮች ያሉ ነገሮችን እነሱን በደንብ ሁላችን ልንጨብጣቸው ብናደርግ ጥሩ ነው። እኔ አሁን ይሄ ራሱ ፖለቲካው ይሄ ተቃዋሚውም ሆነ አገር ያሉትም አንድ ላይ ሆኖ መነጋገር ቢጀምሩና መንገድ ቢፈልጉ ይሻላል። ካለበዛ ውርደት ውስጥ ነው የምንገባው። አሁን ለምሳሌ ምንም በለው ምንም በለው ሳውዲ አረቢያ የሚሆነው ማንንም ኢትዮጵያ ይጎዳል። አሚን ያማል፣ ስታየው፣ አይ ምንም ፖለቲካ ይኖርህ የሀገር ሰው እንደዛ ዝም ብሎ ሲደበደብ ሲገደል ያሳፍራል። እና አሁን እኛ ጎበዝ፣ ምን ሆን፣ እንዴት ብለን እንተባበር፣ መንገድ እንዴት እንፈልግ፣ አንድ ላይ ሆነን እንዴት አድርገን ከችግራችን እንውጣ አንድ ኢትዮጵያዊ የማይጎዳበት ሀገር እንዴት እንፈጥራለን የሚል አይነት ትልቅ አምቢሽን ትልቅ ትልቅ ቪዥን ራዕይ ያስፈልጋል። እና እኔ የምለው ምንድን ነው መንግስት በኩል ያሉት ሰዎች ሰው እንዲሰባሰብ ይሄ ተቃዋሚ ነኝ የሚለው በሙሉ እንዲነጋገር አብረው ቢያደረጉ፣ ተቃዋሚ የሚለውም ደግሞ አገራችን ትበልጣለች ከኛ ከኛ ፖለቲካ ብሎ ወደዛ ቢሄድ ጥሩ ነው እንጂ ዝም ብሎ አሁን ያለው የያዝነው መንገድ ይሄ ግልበጣው አይረዳም። ኢትዮጵያ ዴሞክራሲ አሜሪካ ልትሆን አይችልም። እንደዚህ አይነት ሊሆን አይችልም። አየህ ሁሉ ነገር ሊሆን አይችልም። በሀገራችን ባህል ተመስርቶ አዲስ ነገር እንዴት አድርገን አንድ ላይ እናመጣለን እና ይሄን ከውጭ የመጣነውን ነገር እና የመጠበጠንን ነገር እንዴት ከሱ እንወጣለን የሚል ነገር ቢመጣ ነው። እኔ እንደው እግዚአብሔር ብሎ ኢትዮጵያን ይሄን ራዕይ ቢሰጣት ፖለቲከኛው በሙሉ ሊቀየር ይችላል። እንዲህ አይነት የሚያስቡ ሰዎች በሙሉ ቢገናኙና መንገድ ቢፈጥሩ ጥሩ ነው ባይ አይሁሌ ደቡብ አፍሪካ ልንገርህ፣ ትልቅ ነገር ምን መሰለህ? አሁን ሪሰንትሊ የት ሄጄ ነበር መሰለህ? አልጄሪያ አንድ ነገር ፈጥረናል። የአፍሪካን ዶክትራል አካዳሚ ብለን ፈጥረናል። እና ናይሮቢያ እናደርግ ነው አሁን ደግሞ አልጄሪያ በየቦታው እናደርገዋለን ብለን አፍሪካ እና አልጄሪያ ሄጄ ከደቡብ አፍሪካ መጣሁ ስል የሚገርምህ ነገር እኮ ነው። እንዴት ተሰማኝ መሰለህ? በጣም ደስ አላቸው። እንዴት ነው ሰው ደቡብ አፍሪካ እንዲህ አይነት እንትን አይቻል አቅም ነገር የነበራቸው ማንዴላ፣ እንዴት ነው እንዴት ምን እንደዚህ እንደዚህ አይነት አለ አይደለ ስሜት ምናምን። ትልቁ ነገር መሰለህ የሳውዝ አፍሪካ ይኸውልህ፣ ምንም በለው ምንም በለው ይህ ሀገር በጦርነት የሚፋጅ ሀገር ነበረ። የእሳቸውም የማንዴላ መንገድ ራዲካል መንገድ ነው የነበራቸው። ይሄ አብዮታዊ አይነት የምትለው ግን መጨረሻ ሲያዩት ምን ይሻላል እነዚህ ነጮቹ አሁንም ቢሆን ወደ ሰማንያ አምስት ፐርሰንት ኦፍ ዘ ኢኮኖሚ እንደያዙት ናቸው። ምልህ አገሩ ምልህ ሁሉ ችግር አለበት። ጥቁሩ ገና እንትን አላለም፣ ብዙ ችግር ላይ ነው ያለው። ግን እንዴት ይሄን ነገር ምን ምን አሉ መሰለ ጦርነት እናቁሙ፣ ከዛ በኋላ በሌላ መንገድ ትራንስፎርሜሽን እንሞክር ነው። ይህ የተለያየ ለውጥን በሌላ መንገድ እንሞክር፣ ጦርነቱን አቋሙታ። ለዚህም ነው ያንን የእርቅና የሰላም ኮሚሽን ያቋቋሙት፣ በዴዝሞንት የተቋቋመው። ልክ ነህ፣ በጣም ጥሩ። እሱ ተቋቋመ። ከዛ ቀስ፣ ትልቁ ችግር ምንድን ነው? የነጮቹ ስግብግብነት ሆነ ነው እንጂ ማንዴላ ይህን ስላደረገ እኛም እስኪ ጥቁሩ ጋር እንገናኝ ምናምን ቢሉ ኖሮ ጥሩ ነበር። እነዚህ ነጮች እዚህ አሉት። አሁን ለምሳሌ ምስራቅ ጀመኒና የ ምዕራብ ጀርመን ሲተገናኙ ከተገናኙ በኋላ ምዕራቡ በደንብ ረዳ እና አሁን ጀርመን አንድ ሆነች። ማለት በኢኮኖሚው አንድ ሆኗል። አሁን ሞሮለስ ማለት አንድ ሀገር ሆናለች፣ አንድ ሀገር ሆናለች። እነዚህ አሁን ለምሳሌ ዘሩ ምኑ ስላለ ነው እንጂ ማንዴላንም እንወዳለን ብሎ በወሬ ከማውራት አሁን እንደሚያደርጉት ከማውራት ቁም ነገር ያለው ነገር ቢሰሩ ጥሩ ነበረ። እኔ እዚህ አሁን ማድረገው ምንድን ነው ብዙ ተማሪዎች ወደ አስራ አምስት ምናምን ፒኤችዲ ተማሪዎች አሉ። ብዙዎቹ ጥቁሮቹን ነው ማስተምረው በተቻለ መጠን ልለፋው ምክንያቱም ብዙ ጥቁሮቹ ዩኒቨርሲቲው እንዲገቡ ምንም እና ደግሞ ትምህርት ሲስተሙ በጣም ከባድ ነበር። የባንቱስታን ሲስተሙ በጣም ጥቁሮቹን በድሏቸዋል። አሁን ዚምባብዌ ተማሪ ስትወስድና የሳውት አፍሪካ አንድ አይደለም። በጣም ያሳዝንሃል። የሳውት አፍሪካ ብዙ ድጋፍ ያስፈልጋቸዋል እና ብዙ ጎድተዋቸዋል። ምንም ጥርጥር የለህም። ግን ይህን ሁሉም ሆነ ምን በለው ይሄ እኔ እንዲህ አይነት አይቼ አላውቅም። የእነ ማንዴላ እኔ እንደሱ አይነት ሰው እንዴት እንደተፈጠረ የሚገርም ነው። ለመሆኑ አሁን ደቡብ አፍሪካ ውስጥ ያ የነበረው የአ አፓርታይድ አስተሳሰብ የዚህ የዘር መድሎ ልዩነቱ በጥቁሮቹም ውስጥ ይሁን በአፍሪካነሮች ውስጥ ምን ያህል ርቋል ብለው ያስባሉ ወይስ እስካሁን ድረስ ሽታው ስሩ አለ ብለው ይገምታሉ ወይም ያስባሉ ወይም የሚያውቁት ነገር አለ በኢኮኖሚው ላይ ትልቅ ልዩነት አለ እና ነጮቹ ብዙ እንትን ይላሉ። ህንዶችም እንደዚህም የተለይ ኔቲቭስ እና ከውጭ የመጡት ስትል የውጭ የመጡት ነው ብዙ ሀይል ያላቸው ድጋፉም በየቦታው ያላቸው ከዓለም ጋርም የተገናኙት እነሱ ናቸው። ጥቁሮቹም አንዳንድ ጥቁሮች ይወስዳሉ። አሁን ትንሽ ቡር ማለት ሚድል ክላስ ወደ ከበርቴነቱ እየገቡ ነው። ወ መካከለኛ ገቢ ያለው እየመጣ ነው እየመጣ ነው እንደ ነገሩ አርጎ ብላክ ኤምፓወርመንት ምን እያሉ አንዳንድ ነገር ነገር ጀምረዋል። ግን ስታየው ኢኮኖሚው በጣም እንደዚህ ልዩነት ሲኖር እና ደግሞ የዘር ነገር ሲኖረው እንትን አለ፣ ችግር አለ። አሁን ለምሳሌ አንዱ አንድ ፓርቲ ሞክረዋል፣ የኢኮኖሚክ ፍሪደም ፓርቲ ብለው። አይ ምንድን ነው መሰለ፣ ጥቁሩ ልክ እንደ ሙጋቢ እንደሚያደርገው ዚምባብዌ መሬት መሰጠት ይገባዋል፣ በኢኮኖሚም ኩባንያ መያዝ ይገባቸዋል። እንደዚህ ማለት እየጀመሩ ነው እና ትንሽ እንትን አለ ማለት በዚህም በለው በዛም በለው ችግሮቹ እንዳሉ ናቸው። ማለት ተቀየረ ማለት አስ ከባድ ነው። ገና ልዩነቱ በጣም ሰፊ ነዋ እና ደግሞ ይሄ ልዩነቱ እኩልነት ከሌለው ማለት የእኩልነት ነገር ከሌለ ዞሮ ዞሮ ችግር ይፈጠራል። ለብዙ መቶ ዓመታት ስር የሰደደን ስርዓት አስተሳሰብ፣ ባህል በአስርና በሀያ ዓመታት ውስጥ መለወጥ በእርግጥ ከባድ ነው። የሚሆነው ሰው ውስጥ ነው ሰርጾ ያለ ግን ምንድነው የምታየው ነገር ግን እንትን ወደ ጦርነት ወደ ምናምን የሚሰድ ነገር ያለ አይመስለኝ ሳየው ማለት ሲስተሙ የሆነ እንትን አለው። ከመንግስት ያላቸው አላቸው መንገድ እየፈለጉ እንትን እያሉ ነው። እና ይሄ ኤኤንሲም የአፍሪካን ናሽናል ኮንግረስ ብዙ ችግር ቢኖረውም ብዙ ነገሮች ውስጡም ችግር ቢኖሩበት አሁንም ቢሆን የሚመርጡት ይመስለኛል። እንደዚ አይነት ነገር ታያለ። እሱ አይነት ነገር ታያለ እስቲ ከአፍሪካስ መጪው ትውልድ ምን ይውሰድ? ምንድን ነው የኔልሰን ማንዴላስ ራዕይ የነበረው ብሎ ያስባሉ? እኔ እኔ የምለው በጣም ምንድን ነው እኛ አፍሪካኖች ጎበዝ ምንሆን ኔልሰን ማንዴላ ታሪኩን መናገር ምንት ልምድ ነበራቸው ማለት የሚለውን ዝም ብሎ ማውሳትና ሲቀበሩት መተው ሳይሆን እንዲያውም መጀመር ነው ያለብን እንዲህ አይነት እንዴት አድርገን ትምህርት ማለት የእሳቸው አይነት ባህሪ ብዙ ችግር አፍሪካ አሁንም ስላላት ከችግራችን ለማውጣት እንደ ማንዴላ ያለ እንደ ማርቲን ሉተር ኪንግ ያለ እንደነዚህ ያሉ ብዙ ሰዎች እንደ ፍራንስ ፋናን እንደዚህ ያሉት ምንድን ነው የምንማረው ከነሱ? አፍሪካን ራሷን መምራት እንድትችል እንዴት አይነት መሪዎች ነው የሚያስፈልጉን? እንደነዚህ ያሉ መሪዎች ከነሱ ምን እንማራለን እና ከባህሪያቸው፣ ከስራቸው ምን እንማራለን የሚለው እንደ ትምህርት ሆኖም ቢሰጥ በየቦታው አሁን ለምሳሌ እኛ ሀገር ትልቅ እንትን ቢደረግ ደስ ይለኛል። የተለያዩ ትምህርታዊ እንደ ኮንፈረንስም በትምህርትም በኩል በስርዓተ ትምህርት ውስጥ እንዲገባ ማለት ነው። ስነስርአ በትምህርቱ ቢገባ አሁን እኔ ሰውዬ የእኛ ሀገራችን ልጅ ማለት ናቸው። እንዲያውም ስለሳቸው የምናከብረው የኛ ልክ የኛ መሪ አድርገን ብንወስዳቸው ምንም ችግር የለውም። እኔ እኔ ምንም ችግር የለኝም። ምክንያቱም እንደ ልክ እንደ እንደኛ ናቸው። የኛ ሀገር ሰው ናቸው ማለት ነው። እንደኛ ሀገር እዛ እንደተወለዱ አድርገን መቁጠርም እንችላለን። እናም ክፋት የለውም፣ ምክንያቱም አንድ ነን አፍሪካኖች። ብዙ ምናምን በዚህም ወስደው በዛ ወስደው አንድ ነን እና እንዲህ አይነት ነገር አሁን ለምሳሌ ትምህርት በሳቸው ጥሩ የሆነ ትምህርት ብንመሰረት እና ጥናት ቢደረግ እና በተለያየ ደግሞ ሚዲያውም በደንብ አድርጎ እያቀነባበረ ቢያቀርበው ጥሩ ነው። ከኛ ሀገር ደግሞ ጋር በተለይ ኢትዮጵያንዝም ፍልስፍና እና ነ ማንዴላ ሚና ምንድን ነው? የነሱ የፈጠሩት የመጀመሪያው ነጻነት ግንባር ምንድን ነው? ኢትዮጵያ የኢትዮጵያ ፍልስፍና ይሄን ግንባር እንዲፈጠር ካደረገው እንዴት ነው ይሄን ፍልስፍና ለራሳችን ፋይዳ አድርገን እኛንስ ባለንበት አሁን ያለው ውጥንቅጥ የሆነ ነገር ይሄ እንደ ኩረጃ ነው ያለው። አሁን ምድ ስንት ነው ስልሳ ሰባ ፓርቲ ያለ ነው የሚባለ። ኢትዮጵያ ምን ያደርጋል? የሆኑ ፓርቲ ምን ዝም ብሎ ነው። ዋናው ምንድን ነው? አገርን ማስከበር ነው። ኢትዮጵያ የድሮዎቹ ምንም በላቸው፣ ምንም በላቸው፣ ምንም አድርገው ይውልህ ትርጉም ያለው ሌላው ሰው በሙሉ ትርጉም አድርገው የወሰደው እነ አጼ ምኒልክ፣ እነ አጼ ቴዎድሮስ፣ እነ አጼ ዮሐንስ እነዚህ ያደረጉትን ነው። ጠቅላላ ከነሱ በእነሱ ጊዜ በነበረው የነበረውን እንደ አንሴስትራል እንትን አድርገው ወሰዱት እና የነጻነት የምን የታገሉ ይላሉ። ምንም ችግር ቢኖረው ምንም አንድ ሰው አጼ ምኒልክ እንዲህ ናቸው እንዲያ ናቸው ቢልም አጼ ቴዎድሮስ እንዲህ ናቸው እንዲያ ናቸው ቢልም ምንድን ነው ይኸውልህ በመሰረቱ ያ ፒሪየድ ከአለም ጋር ስታየው ኢትዮጵያን ሰፊ የሆነ የመንፈስ ምግብ ላለም የሰጠች ምክንያቱም ታገለች፣ የመጣውን ኃይል ጥቃትን ተቋቋመች፣ ለመቋቋም ሞከረች የሚለው ነው። ለእነ ለአፍሪካን አሜሪካንስ ለካሪቢየንስ፣ ለአፍሪካኖቹ ከናይጄሪያ ከካሜሩን የትም በየው የሰጣቸው እና እንዲህ አይነት ላይ ነው ብንበረታና ሰፋ ያለ መንገድ ብንይዝ በጣም ጥሩ ነው እና ማንዴላ ትልቅ ምሳሌ ናቸው አይ ቲንክ ዝም ብለን መተው የለብንም። ብንጠቀምበት ጥሩ አድርገን እንዲህ አይነት እግዚአብሔር ብሎ ጥቁር ሰው ሆነው እንደዚህ እንዲህ አይነት የክራይስት እና የቡዳ የምን የምትለው በሙሉ የምትለውን ብሄቪየር ከሱ የማያንስ ነገር ነው። እንግዲህ የሚሰውዬ ጥለውልን የሄዱ እና ብዙ ብዙ ትምህርት ለአፍሪካ የሚጠቅም ብዙ ነገር እናገኝባቸዋለን። ማዘን ሳይሆን በጣም በአንድ በኩል ይሄን ትምህርት የምናስተላልፍ ከሆነ ደስታ ነው የሚሰማኝ እንዲህ አይነት ሰው መፈጠሩ በጣም አምላክ እንኳን ፈጠረ እንዲህ አይነት ነው ምለው እና እንኳን አልሞቱ። ኢትዮጵያ ደግሞ አድናቸዋለች። ብዙ ሊገሏቸው ምን የሞከሩ ብዙ ነገር ሊያደርጓቸው የሞከሩትን ሰዎች የእኛ ሰዎች ናቸው ያደኗቸው እና ሰምተሀል አይደለ? የሻምበል ጉታ እነዚህ አሜን። እንደዚህ ሲሰማ በጣም ነው በጣም ወርቅ ነው። እንዲህ አይነት ልብ የሚነካ ጥሩ ሰው ኢትዮጵያ አላየህ። በዓለም ዙሪያም ሲመለከቱት፣ ማንዴላ ተቃዋሚ የሚጠላሉ ወገኖች እኩል ይወዷቸዋል። ፍልስጤማውያን እና እስራኤላውያን መሪዎች እኩል ይናገራሉ። ስለ ማንዴላ በተለያዩ የፖለቲካ አስተሳሰቦች ውስጥ ያሉ ሰዎች እኩል ይናገራሉ። ስለ ማንዴላ ኢራናውያንና የአሜሪካ መሪዎች እኩል አንድ አይነት ስሜት ይዘው ክብራቸውን ይገልጻሉ። ስለ ማንዴላ በተለያዩ በኢትዮጵያም ውስጥ ወይም በአፍሪካም ውስጥ በተለያየ ጎራ የተሰለፉ ሰዎች ስለ ማንዴላ የሚናገሩት ነገር ግን አንድ አይነት ነው። ያላቸው ክብር አንድ አይነት ነው። ስለዚህ የእርሳቸው ውርስና ቅርስ በተለይ እንደ ጥቁርም ሰው እንዳሉት ማለት ነው ትልቅ ትምህርት የሚሰጠን ወደፊትም ይዞን ሊጓዝ የሚገባው አርአያነት እና አርማነት ነው ነው የሚል እምነት ነው። በአብዛኛው ያለው ጥሩ አድርገህ አቀረብከው ማለት እነኚህ ይሉት ይላሉ፣ ግን ምልህ የራሳቸው ትርጉም አላቸው። ማለት ማንዴላን እንዴት አድርገው እንደሚያያቸው ል ብዙዎቹ እነህ በተለይ ኃይል ላይ ያሉት እንደ አሜሪካ፣ እንደ ብሪተን፣ እንደዚህ ያሉት እንደ እስራኤል፣ እንደዚህ ያሉት የሚያዩት ምንድን ነው? እንዴት ፎርጊቭነስን ማለት ጠላቶችን ፎርጊቭ አደረገ ነው። ታገላ አይ፣ ትግሉን አይደለም። ትግሉን ማስታወስ አይፈልግም። የየራሳቸውን እሴት ነው የሚወስዱት። ከዛ ውስጥ እነ ካስትሮን እነዚህን ከወሰድክ ደግሞ አብዮታዊዎቹ ሌሎችን ደግሞ እነሱ ደግሞ ትግሉን እንዲህ አድርጎ ሳግሎ መከራውን አይቶ ሰላሳ አመት ታስሮ እንደዚህ እንደዛ ነው የሚሉ ሀይ እና ለሁለቱም አል አሚን ማንዴላ ለሁሉም ሆነዋል። ምክንያቱም ታገሉ። ከዛ በኋላ ደግሞ ታረቁ ከሰዎች ጋር ከዛ ያደረጉት ነገር ደግሞ ፎርስተር የሚባለው ይሄ አፓርታይድ የጀመረውን ሰውዬ ሚስቱ ሄደው መጠየቅ እንዲህ አይነት ኦልሞስት የምልህ የክርስቶስ አይነት ስራ ምናምን እንዲህ እንዲህ ነገር ሰርተዋል። እና ይሄን ሲያዩ ሰዎች ሁሉንም ሰበሰቧቸው። ወደ ዘጠና አይነት መሪ ምናምን በየሀገሩ መምጣቱ የሚገርም ነው። ፕሮፌሰር ማሞ ሙጬ ለሰጡኝ ጊዜ፣ ለሰፊ ማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። ኦኬ ሰለሞን